ፍርድ ቤት በ100 ሺህ ብር ዋስትና ከእስር እንዲለቀቁ የወሰነላቸው የኦነግ የፖለቲካ ኦፊሰር አቶ በቴ ኦርጌሳ ከእስር እንዳልተፈቱ ጠበቃቸው ገለጹ። ትላንት ረቡዕ የካቲት 27 2016 ዓ ም አዲስ አበባ የመጀመሪያ ደረጃ ፍርድ ቤት ለሶስተኛ ጊዜ ቀርበው የነበሩት የኦሮሞ ነጻነት ግንባር ኦነግ የፖለቲካ ኦፊሰር አቶ በቴ ኦርጌሳ በመቶ ሺህ ብር ዋስትና እንዲለቀቁ ፍርድ ቤቱ ወስኖላቸው እንደነበረ ጠበቃቸው አቶ ቦኖ ያዘው ተናግረዋል። ይሁንና ዛሬ ቤተሰቦቻቸው የዋስትና ገንዘቡን ከፍለው የመልቀቂያ ትዕዛዝ ለፖሊስ መምሪያው ቢያስገቡም ነገ ይግባኝ እንደሚጠይቅባቸውና ፍርድ ቤት እንደሚያቀርባቸው በመግለጽ ፖሊስ እንደማይለቃቸው በማስታወቁ ሳይፈቱ መቅረታቸውን ለአሜሪካ ድምፅ ተናግረዋል። በዚሁ መሰረት ዛሬ የተጠየቀው የተባለው ብር ተቀብሎ ለፍርድ ቤቱም ቀርቦ የመልቀቂያ ትእዛዝ ለፖሊስ መምሪያው ተጽፎ ነበር። ይህ የመልቀቃ ወረቀትም ፖሊስ መምሪያው ከደረሰ በኋላ ግን መልቀቃ አልተቻለም። ያቀረቡት ምክንያት ነገ ይግባኝ እንጠይቅበታለን ፍርድ ቤት እናቀርባለን በሚል ምክንያት አልተለቀቀም። ጠዋት ትእዛዙ ከፍርድ ቤት ስወጣ መጀመሪያ ላይ መደረግ ያለበት የታችኛውን የስር ፍርድ ቤቱን ትእዛዝ የሚያግድ ትእዛዝ መምጣት ነበረበት። ያ ትእዛዝ አልመጣም። የእግድ ትእዛዙ ስላልመጣ የመጀመሪያ ደረጃ ፍርድ ቤቱ የመልቀቂያ ትእዛዙን አውጥተዋል። እስከዚህ ደረጃ ድረስ ሁሉም ቤተሰቡም ሆነ እኛ የሕግ ባለሙያዎቹ ይወጣል የሚል ግምት ነበረን። መጀመሪያ መጥራው ሲደርሰን ነው ይግባኝ የተባለበት ዛሬ ላይ ጉዳዩ የተፈጸመ አሁን ከሰዓት አስር ሰዓት አካባቢ ስለሆነ በዛት የተደረገ ነገር የለም። አቶ በቴ ኦርጌሳ የካቲት ሐሙስ የካቲት አስራ አራት ሁለት ሺ አስራ ስድስት ዓመተ ምህረት ከፈረንሳዊ ጋዜጠኛ አንቷን ጋሊንዶ ጋር ቃለ መልስ እያደረጉ ባለበት ወቅት ነበር በቁጥጥር ስር የዋሉት። መጀመሪያ ላይ የሀገር ሚስጥር አሳልፎ በመስጠት መጠርጠራቸው እንደተገለጸላቸው የተናገሩት ጠበቃቸው አቶ ቦና፣ በኋላ ፍርድ ቤት ሲቀርቡ ደግሞ ሸኔና ፋኖ አዲስ አበባ ላይ ሁከት እንዴት ማስነሳት እንደሚችሉ ስትራቴጂ አውጥተዋል የሚል ክስ ቀርቦባቸው እንደነበረ ተናግረዋል። ለሶስተኛ ጊዜ ፍርድ ቤት በቀረቡበት ወቅትም ፖሊስ ተጨማሪ 14 የምርመራ ቀናት ጠይቆባቸው የነበረ ቢሆንም ፍርድ ቤቱ ግን ከዚህ በፊት የነበሩ የምርመራ ሂደቶች መጓተታቸውንና አሁንም ፖሊስ ማቅረብ ያለበትን ማስረጃ አላቀረብም በሚል የዋስትና መብታቸው እንዲከበርላቸው ወስኖ እንደነበረም ገልጸዋል። ከአቶ በቴ ጋር አብሮ በቁጥጥር ስር ውሎ የነበረው ፈረንሳዊ ጋዜጠኛ አንቷን ጋሊንዶ የዛሬ ሳምንት ከስር ተለቆ ወደ አገሩ መመለሱ ይታወሳል።